አስራ ሁለት ሚሊዮን ሕዝብ ያላት ምስራቅ አፍሪካዊት ሀገር የሩዋንዳ መሪ ፖል ካጋሜ የፕሬዝደንትነቱን ስልጣን ከጨበጡ ሀያ ሶስት አመታት ተቆጠሩ። ካጋሜ የመሩት የአማጽያን ቡድን በ ሺ ዘጠኝ መቶ ዘጠና አራት አመተ ምረት በሀገሪቱ የተካሄደውን የጎሳ ጭፍጨፋ ማስቆሙ ለቡድኑ መሪ ካጋሜ ዝና ትርፎላቸዋል። ባለፉት አመታት በሩዋንዳ የታየው የኢኮኖሚ እድገትና መረጋጋትም ካጋሜን በተጨማሪ አስመስግኗቸዋል። ይህ ብቻ አይደለም። በትራንስፓረንሲ ኢንተርናሽናል ዘገባ መሰረት ሩዋንዳ ከአፍሪቃ ሙስና ካልተስፋፋባቸው ጥቂት ሀገራት ተርታ ትሰለፋለች። የ59 ዓመቱ የግዢው የሩዋንዳ አርበኞች ግንባር በምጻሩ የአርፒኤፍ መሪ በምርጫው ድል እንደሚቀናጁ በእርግጠኝነት አስቀድመው ይናገራሉ። የፕሬዝዳንታዊ ምርጫ ስነ ስርዓት መካሄድ ስላለበት ብቻ ይካሄዳል። ውጤቱ ግን ካሁኑ ይታወቃል። እዚህ የተሰበሰበው ሕዝብን ስንመለከት እድላችን የማይቀር ነው። ምክንያቱም ይህ አርፒኤፍ ባለፉት ዓመታትም ሲያስመዘግበው ለነበረው የሀገራችን የኢኮኖሚ እድገት መቀጠል እድል ከፋች ነውና። ካጋሚ፣ ይህንን ያሉት ከጥቂት ጊዜ በፊት በአንድ የምርጫ ዘመቻ ላይ ነበር። ይሁንና ፕሬዚደንቱ ለውጥ ለሚሹ የሩዋንዳ ዜጎች እድል መስጠት አልፈለጉም። እጩዎቹ የምረጡ ምስላቸውንና መፈክራቸውን በሀገሪቱ መዲና ኪጋሊ ዋና ጎዳናዎች፣ ትምህርት ቤቶችና ሆስፒታሎች እንዳይሰቅሉ ተከልክሏል። በነገው ሁለት ሁለት እጩዎች የመወዳደር እድል አግኝቷል እነሱም በግል የሚወዳደሩት ፊሊፕ መፖይማና ና የአረንጓዴ ፓርቲ አባል ፍራንክ አቢኔዛ ናቸው። እጩ ፊሊፐ ምፖይማና ሙያቸው ጋዜጠኝነት ነው። ከተመረጥኩ በተለይ ማህበረሰቡ በነፃ ሀሳቡ መግለጽ እንዲችል አበረታታለሁ። የመገናኛ ብዙሃን እየሞከሩ ነው፣ ነገር ግን ሕዝቡ አይደፍርም። ስለዚህ ሰዎች በሕዝብ ሬዲዮ እና ቴሌቪዥን ቀርበው ስለ ችግራቸው በግልጽ የሚያወሩበት መድረክ እንዲከፈት አበረታታለሁ። የሰብአዊ መብት ተሟጋቹ ሂውማን ራይትስ ዎች ባልደረባ ኢዳ ሳውየር በሀገሪቱ ነጻ የመገናኛ ብዙሃንና የሰብአዊ መብት ተሟጋቾች ጨርሶ አይሰሙም ሲሉ ይተቻሉ። የካጋሜ መንግስት በተቃዋሚዎችና በተቺዎቹ ላይ በተደጋጋሚ የማሰር ወይም በስውር ወስዶ ግድያ እንደሚፈጽም በዜና ምንጮች ይነገራል። ስለሆነም ለውጥ ፈላጊው ሩዋንዳዊ ሌላ እጩ ለመደገፍ ፍርሃት አድሮበታል። እጩ ፊሊፕ ምፖይማና በሚያማታ ከተማ የምረጡኝ ዘመቻ ሲያካሂዱ የተገኙት 15 ሰዎች ብቻ ሲሆኑ ከነዚህም መካከል አብዛኞቹ ሕጻናት እንደነበሩ ተዘግቧል። የሌላኛው ተፎካካሪ እጩ ሀቢኔዛ ፓርቲ ባልደረባ የነበሩት አንድሬ ካጓም ከሁለት ዓመት ወዲህ የት እንደደረሱ ሳይታወቅ እንደጠፉ ቀርተዋል። የለውጥ መልእክት ይዘው የተነሱት የሀቢኔዛ የምረጡኝ ዘመቻ መሪ ቃል ተስፋ ነው። we the people are not happy with the same government for the last ህዝቡ ከ23 ዓመታት በላይ በአንድ መንግስት መመራት እንደማያስደስተው እናውቃለን። ህዝቡ አዲስ መንግስት ይፈልጋል። በዚህም የተነሳ የምርጫው ጊዜ ሲደርስ ምርጫው በሚስጥር ስለሚካሄድ፣ እንዲሁም ህዝቡ ለውጥና ሰላማዊ ሽግግርን እጅግ በጣም ስለናፈቀ በእርግጠኝነት ይመርጠናል። ለውጥ ለሚሹት ግን የነገው ምርጫ ተስፋ ሰጪ አይደለም። ለረዥም ዓመታት ሀገሪቱን የመሩት ፖል ካጋሜ ባለፉት ሁለት ምርጫዎች 95ና 93 ከመቶ ድምጽ ማግኘት አሸንፈዋል። ህገ መንግስቱ የፕሬዝደንቱን የስልጣን ዘመን በሁለት የምርጫ ዘመን ቢገድብም ካጋሜ ለተጨማሪ የስልጣን ዘመን እንዲወዳደሩ የቀረበው የህግ ረቂቅ ከሁለት ዓመት በፊት በተካሄደ ህዝበ ውሳኔ 98 ከመቶ ድምፅ በማግኘት ስላለፈ የስልጣን ዘመኑን የሚመለከተው ህገ መንግስት አንቀጽ ተቀይሯል። በዚህም መሰረት ካጋሜ ከፈለጉና ከተወዳደሩ የሚቀጥሉት 17 ዓመታትም ፕሬዝደንት ሆነው መቆየት ይችላሉ።